ላለፉት ተከታታይ ሳምንታት በየስፍራው ሰልፎች ሲካሄዱባት በሰነበተችው ኦሮሚያ ዛሬም በመቱ በግንቢና በፍቼ ብዙ ሰው ተገኝቶባቸዋል የተባሉ ሰልፎች ተካሂደዋል ወደ ሁሉም አካባቢዎች ደውዬ ነበር ነዋሪዎችን አነጋግሬአለሁ በሁሉም አካባቢዎች የተካሄዱት ሰልፎች በሰላም ተጠናቀዋል የመቱ ነዋሪ ለሦስት ቀናት እየተካሄዱ ካሉት ሰልፎች ትናንት በአንድ አጋጣሚ ሰልፈኛው ላይ አስለቃሽ ጋዝ መወረውሩንና ዛሬ የሰንደቅ ዓላማ ቀን አከባበር መስተጓጎሉን ነግረውኛል። ከመቱ ነዋሪ ጋር ወዳደረግኩት ቃለ ምልልስ ልውሰዳችሁ። መቱ ላይ ከአለፈው ቅዳሜ ከትላንትና ወደ ቅዳሜ ማለት ነው። ህዝቡ በጣም ለረዥም ዓመታት በትዕግስትና አቅም በማጣትም ይሁን በተለያዩ መንገዶች ታፍኖ የነበረውን ተቃውሞውን በሰፊ የገለጸበት ሁኔታ ነው የነበረው። በሰፊ ሲሉኝ ምን ያህል ሰው ነው እየወጣ ያለው? በሺዎች የሚቆጠሩ ነው። ወደ አስር አስራ አምስት ሺህ የሚሆን ህዝብ ነው፣ ከዚያም በላይ ነው። ይሄ ሰው በየቀኑ ነው የሚወጣው። ከቅዳሜ ጀምሮ? አዎ ከቅዳሜ ጀምሮ እንደዚህ ነው። ቅዳሜም ይሁድም እንደዚሁ። በተለይ ቅዳሜ ዕለት ከሁለት ወረዳዎች ማለትም ከጎሬና፣ ከመቱ ከሁሩሙ ህዝቡ ወደ መቱ በመትመም አንድ ላይ ሆነው ታላቅ የሰላማዊ ሰልፉን ሲያከናውን ነበር ያለው። ምንድን ነው ጥያቄው? የሰው አንደኛ በህወሓት መራሹ የወያኔ አገዛዝ ስር የምንኖርበት ጊዜ ይብቃ ይብቃን ነው። ምክንያቱም እየተደበደብን፣ እየተገደን፣ እየታሰርን በሀገራችን ላይ እንደ ዜጋ ሳይሆን እንደሌላ ሌላ ባዕድ እየኖርን ነው። የሀገራችን ሀብት ለእኛ ሳይሆን ለጥቂት ባለስልጣናቶች ብቻ እየሆነ ነው። በተለይ በዞኑ ላይ ያለው የከሰል ድንጋይ ማዕድን እየተዘረፈ ወደ ሌላ ክልል እየሄደ ነው። የአካባቢው ማህበረሰብ እየተጠቀመበት አይደለም። ሌላው ቢቀርብ ጉልበቱ እንኳን ሰርቶ እንዳይኖር በዚያ ቦታው ላይ ከሌላ ክልል የመጡት ልጆች ናቸው ሰፊውን የስራ እርሻ አግኝቶ እየሰሩ ያሉት። ይሄ አካባቢውን በጣም እያንገበገበ ነው። በጣም ለበርካታ ጊዜ ይሄ ጥያቄ ሲነሳ ነበረ፣ ግን ዝርስ ተጧጥፎ ነው አሁንም እየቀጠለበት ያለው ሌላው አገርን የሚበዘብዙት ባለስልጣናት፣ አገርን የሚበዘብዙት ከዚህ በኋላ በሌቦች መመራታችን ይቁም ነው ህዝቡ እያለ ያለው። የወያኔ መንግስት ይበቃናል። ከዚህ በኋላ በወያኔ መንግስት መተዳደርን አንፈልግም። በቃን ግፍቅ በቃን ነው እያለ ያለው ይህንን ጥያቄ ሰው ለገሌ ብሎ ያቀረበበት ቦታ አለ፣ በጽሁፍም ይሁን በቃልም ይሁን ሄዶ የተናገረበት ቦታ አለ የለውም። ምክንያቱም ህዝቡ አንድ ላይ ሆኖ ነው አቤቱታውን ለራሱ ላልሰማው ወገኑ ነው በማሰማት ላይ ያለው፣ እንጂ ምክንያቱም አካባቢው ላይ ያሉት የመስተዳድር አካላት ይህንን ለመመለስ የሞራልም ብቃትም የላቸውም። ምክንያቱም ከዚህ በፊት ህዝቡ እንደዚያ ሲሆን እያዩ ግን ምንም ነገር ማምጣት የማይችሉ ለአካባቢው ማህበረሰብ ሊኖሩ የማይችሉ ሰዎች እንደሆኑ ህዝቡ ረድቶታል። ለዚ ጥያቄ ወደ እነሱ አልወሰደም። ተመርጠው አይደለም እንደ እነዛ ሰዎች እዛ ቦታ ላይ ያሉት ቢቀመጡትም የአካባቢው ማህበረሰብ የጠቀሙበት ነገር የለም። እስካሁን ድረስ ባሉት ከሺ ዘጠኝ መቶ ሰማንያ ሶስት ወዲህ ከዚያ ጀምሮ አካባቢውን ሲያዘርፉ ነው። አህዱ ብለው የአካባቢውን ጄኔሬተር አዘርፎ ነው ያስወሰዱት። ሲቀጥል በአካባቢው መምጣት የሚገባውን የተለያዩ መሰረተ ልማት ድሎችም አደናቅፎት ያ ነገር እንዳይከናወንና ለማህበረሰቡ እንዳ ን ሲያደርጉ ነበር የኖሩት። ስለዚህ ማህበረሰቡ ይኖሩልኛል እዚህ ጋር ቢቀመጡም ለእኔ ይጠቅሙኛል ብሎ አመኔታ የለውም፣ አያምናቸውም። የጸጥታ ጥበቃ ነበረ፣ እነዚህ ሰልፎች ሲካሄዱ ሰሞኑን? አዎ ነበረ። የአካባቢው የከተማ ፖሊስም አለ፣ የኦሮሚያ አድማ ብተና አካላትም አሉ። ሁላቸውም ህዝቡ የሚያነሳው ጥያቄ ትክክለኛና ፍትሃዊ ነው የሚል አንደምታ ነው ይዞ ያሉት። ከዚህ በፊት የነበረው ህዝብን የመምታት ተማሪን፣ ወጣቱን የመደብደብ የማስር ነገር የለም። በሰላማዊ ሰልፍ እነሱም ተባብሮ ከህዝቡ ጋር አንድ ላይ ሆኖ ነው ህዝቡን ሲረዱ የነበረው። ከሰው ውስጥ መካከል አንዳንድ ቦታ ላይ ድንጋይ የመወራወር የትንኮሳ ነገር የሚያሳዩ አሉ የሚባሉ ሰልፈኞች ይደባለቁ ወይም ይታዩ ነበር እና የመቶ አጋጣሚ ውስጥ የለም። እንደዚህ አይነት አዝማሚያ የለም። ህዝቡ ውስጥ የለም። እንደ አጋጣሚ በትናንትና ሁለት ይሁድ ማለት ነው አንድ አድማ ብተና ወታደር ከዚህ በፊት በነበረው መንፈስ የአስለቃሽ ጭስ በመወርወር ሶስት ልጆችን ጎድቶ ነበረ። ከእነዚያ ሶስት ልጆች ሁለቱ ታክመው፣ አንደኛው ምንም ነገር ብዙም እንትን ስላልደረሰበት በሰላም ወደ ቤቱ ገብቷል። ከዚያ በኋላ ግን ሌሎች የታጠቁት ሰዎች ሲገስጹት ነበረ። ያንን ፈጥነው ደራሹም ጋዙን የወረወረውን፣ አዎ ጋዙን የወረወረው ምክንያቱም ከህዝብ ዘንድ መቆም አሁን አለብን የሚል እምነት ነው ያላቸው። ለምንድን ነው ግን እሱ የወረወረው ከዚህ በፊት በነበረው መንፈስ ነው። እንደሚታወቀው እንግዲህ በኦሮሚያ ክልልም ሆነ ኢትዮጵያ ህዝብ ተቃውሞውን በሰላማዊ ትልፍ ስኬት የታጠቁ ሰዎች የመግደል የማሰር፣ የመደብደብ የተለያዩ አይነት እንደዚህ ባህሪዎች ነበራቸው። አሁን ያለው ድባብ ግን እጅግ በጣም የተለየ እና ከነበረው በተቃራኒ ነው ምክንያቱም ችግሩ የእያንዳንዳችን ችግር ነው ብሎ ነው። አሁን የታጠቁት የሚሊተሪ አካላትም የከተማ ፖሊሶችም ሆኑ የክልል ፖሊሶች ከህዝብ ዘንድ ቆሙ። ያሉት ከሰልፈኛው መካከል በንብረት ላይ ይሁን በሌላ ሰው ላይ ይሁን በጸጥታ አካላት ላይ ይሁን በምንም ሁኔታ አደጋ ለመጣል ወይ ጉዳት ለማድረስ የተንቀሳቀሰ ወይም ውርወራ ያደረገ ነበረ? የለም፣ አልነበረም። እና ለምን ወረወረ? በሰላማዊ መንገድ ነው ሰላማዊ ዝም ብሎ ወረወረ። አድማውን ለመበተን ፈልጎ ነበረ። ልክ እሱ ይህንን ካደረገ በኋላ ሌሎች እሱን ሲገስጹት እነዚያ የተጎዱት ልጆች ወደ ሆስፒታል ተወሰዱ። ከዚያ በኋላ የተቀሩ ግን በሰላም ሰላማዊ ሰልፋቸውን ትላንትና ስኪዶ አጠናቀቁ። በዛሬው ዕለትም እንደዚሁ ቀጥሎ ሁሉም የመቱ ከተማ ውስጥ ያሉት ትምህርት ቤቶች ዩኒቨርሲቲን ጨምሮ ፕሪፓራቶሪ ተማሪዎች በአጠቃላይ አንድ ላይ ሆኖ ተቃውሟቸውን በጣም በሰፊ ሁኔታ ሲያሰሙ ነበር ያሉት ዛሬ። አዎ፣ ከዚህም ባሻገር ዛሬ እንደሚታወቀው በመላው ሀገሪቱ የሰንደቅ ዓላማ ቀን ይከበራል። ይሄንን ሰንደቅ ዓላማ ቀንን ለማክበር በመቶ ወረዳ ውስጥ የሰባሰቡት በግዳጅ ማለት ነው። ያው እንደሚታወቀው እንግዲህ ሁሉም በግዳጅ ነው የሚደረገው እነዚያ ሰዎች ሕዝቡ ሰላማዊ ሰልፍ ሲወጣ ሰንደቅ ዓላማ የሚከበርበትን ስራ ትቶ ሁሉም ወደ ሰላማዊ ሰልፉ ተቀላቅሎ ነበረ እና የሰንደቅ ዓላማ በዓሉ አልተከበረም። መቱ ላይ አልተከበረም። አለመከበሩ ብቻ ሳይሆን ሊያከብሩ ተገደው የወጡትም የያዙትን የፌዴራል ብሎ በህዋት ወያኔ የተፈቀረለት አርማ ወይም ደግሞ ሰንደቅ ዓላማ በመቅደል በማቃጠል ስርዓቱን አናግተውታል። ብሔራዊ ባንዲራውን ማለት ነው የሚሉኝ? አዎ፣ ብሔራዊ ባንዲራውን እዛ ጋር አውርዶታል። አልተቀበሉትም። ትምህርት ቤቶች ዛሬ ክፍት ነበሩ? ክፍት አልነበሩም። ሁሉም ትምህርት ዘግቶ ነው ያሉት። ለምንድን ነው? በሰንደቅ ዓላማ በዓል ምክንያት ነው ወይስ በሰልፉ ምክንያት ነው ዝግ የሆኑት? በሰልፉ ምክንያት ነው። ተማሪዎች ሁሉም አንድ ላይ የሆነው ወደ ሰልፉን የተቀላቀሉት። ስለዚህ ሰላማዊ ሰልፉን እንጂ ትምህርት አልነበረም። ትምህርት ቤት ውስጥ እያሉ ነው የሰንደቅ ዓላማውን የሚያከብሩት። ነገር ግን ዛሬ ትምህርት ቤቶች ሁሉ ዝግ ናቸው። በሌላ በኩል ደግሞ በጊንቢ ከተማም ሰሞኑን በተመሳሳይ ሁኔታ ሰልፎች እየተካሄዱ ናቸው። ከዚያው ያነጋገርኳቸው ነዋሪ የሰልፉን መንፈስ ለመረበሽና ሰው ላይ ጥቃት እንዲደርስ ለማስደረግ የሞከሩም ነበሩ ብለውኛል። ባለፈውም ሰላማዊ ስልፍ ሁለት ቀን ተካሂዶ ነበር። መቼና መቼ? ሐሙስ፣ አርብ ቀጥሎ የዋለው ማለት ነው። ሆነ ግን ባንዲራ ይዞ ኦሮሚያ የኦሮሚያናት ወያኔ እኛን አያስተዳደርም፣ ንብረታችን ከእንግዲህ አይዘረፍም፣ ወያኔ የራሱም አያቅም እኛም ማሳረፍ ይቅር እዚህ የኦሮሞን ሕዝብ አሳልፎ ወደ ፈራር መስጠትም ይቁም በማለት ሰላማዊ ሰልፉ ተካሂዶ ነበር። በዛ ላይም ከግጭ ጋር የተነሳ ወገኖቻችንን ለመርዳት በዛው ሕዝብ ተሰብስቦ ነበር። ከዛ በኋላ ፖሊሶቹ ምን አላሉም። በሰላማዊ መንገድ እነሱ መሰራቸውን ያዙት አስቀምቶ በሰላማዊ መንገድ አንድ ላይ ሆነን ይዘን በሰላም ገባ ማለት ነው። ምንም ግጭት ሊፈጥሩ የሚችሉ ሁኔታዎች አልነበሩም። እሱ ነበር በእነሱ በስውድ ያስገቡት ስለነበረ አደራጅቶ፣ ግን ህዝቡ ነግሮ እንነገር ምንም ችግር ሳይደርስ ከማንም ላይ በሰላም ህዝቡ እሱ በራሱ በመጠባበቅ ላይ ነበር። በዛ ላይ ነው በሰላም የገባን እንጂ ሌላ ችግር ይፈጠር ነው። የኦሮሚያ ፖሊስ ና አስማ በታኞች ደግሞ እነሱ ህዝቡ ጎን ነው የተሰለፉት። በሰላም ነው በዛን ቀን እኛ የገባ ነው። ሌላም ኖሌ ካባ እንዲሁ ሙላባቡ የሚባል ወረዳም አለ። እነሱም በሰላም ወጡ፣ በሰላም ገቡ። እስካሁን ምንም ችግር የለም። ግን ዛሬ ችግር ነበር። ምን ችግር ነበር ዛሬ? ያው እነሱ እያደራጁት አስመስሎ ባን ሊሆን ግን ይዞ ወቶ ህዝቡ ብሎ እንጂ የሚያሳ እንዲመጡ ለማድረግ ሙከራ ያደረጉትም ነበር። ያለፈውንም ህዝቡ ችግር ሲኖራል ብሎ እያሰበው ነበር። መቶ በመቶ ሰላማዊ ሊሆን አይችልም። ይሄ ያደራጁት እነሱ ሳይሆን አይቀርም በማለት ህዝቡ ዛሬ በራሱን እንዳይወጡ በማድረግ ላይ ነበር። ፖሊሶችም እየተወደሱ ነበር እንጂ እነሱ እያደራጁት አሁንም ነገር ሊፈቱ ይሞክራሉ ግን አይቻላቸውም እንጂ እና ሰልፈኛው ሲወጣ የኦነግን ባንዲራ ነው እየያዘ የሚወጣው ባለፈው እንዲህ ነበር እነሱ ያስገቡት ይዞ የሚወጡት መሰለኝ እንደ የምገርም ህዝቡን ለማነሳሳት ይዞ የወጡት በዛን ጊዜ እኛ ጋር በሰላም ወጡ ትናንት መንዲ ላይ ግን ተይዘዋል የኦሮምኛ የኦሮሞችን ቋንቋ እየተማሉት ኦሮሚያን እየተወልዶ ያደጉ ሰው በማስመሰል ህዝቡን መታ ለማድረግ ሙከራ የሚያደርግ በሰላሌም ፍቼ ላይ ዛሬ ብዙ ሰው የተገኘበት ሰልፍ ተካሂዷል ሲሉ አንድ የከተማይቱ ነዋሪ ነግረውኛል። እንግዲህ ሰላሌና ፍቼ አካባቢ ዛሬ ሰላማዊ ሰልፍ ነበረ የባርነት ቀኝ ግዛት ስራ አንተዳደርም የሚል መሰናዶ ተማሪዎች እና የአዲስ አበባ ሁለተኛ ደረጃ ተማሪዎች ዛሬ ከህዝብ ጋር ተቀላቅሎ ሰላማዊ ሰልፍ ወርተዋል። የገጠር ሰዎች በፈረስ እና በእግራቸው ተጉዞ መጥቶ ነው ወደ ከተማ የተቀላቀሉት። የኢትዮጵያ ህዝብ ውስጥ የኦሮሞ ህዝብ ግንድ እንጂ ቅጥል አይደለም በማለት እና ሌሎች መፈክሮችን እየፈከሩ የወያኔ መንግስት የእኛን አያስተዳድርም፣ ከስልጣን መውረድ አለበት፣ ሌብነት ላይ የተሰማረው የትኛውም ከፍተኛ ባለስልጣናት በህግ መጠየቅ አለባቸው፣ ተጠያቂ መሆን አለባቸው የሚል ነበረ። ከዛም ተጨማሪ ሌላ በሶማሌ ክልል ውስጥ ሲኖሩ የነበሩት የኦሮሞ ህዝቦች በሶማሌ ህዝቦች ሳይሆን እየተገደሉና ከቀያቸውና ከንብረታቸው የተፈናቀሉ ያሉት በወያኔ መንግስት በወታደራዊ አስተዳደር ነው የኦሮሞ ህዝብ እየተገደለ ያለው እያሉ ነው። በጣም ህዝቡ እንዳለ ከተሚቷ የተሟላ በተቃውሞ ነው ዛሬ ህዝቡና ተማሪዎቹን ተቃውሞ በከፍተኛ ደረጃ ነው የወጡት። እንደ ሰሜን ሸዋ ዞን ተደርጎ የማይታወቅ እስካሁን ደረጃ ታሪካዊ ተቃውሞ ነው ዛሬ በሰሜን ሸዋ ዞን ሲካሄድ የዋለው። የተፈጠረ ሁኔታ ነበረ። በዚህ ሰልፍ ወቅት በዚህ በኩል የኦሮሚያ ፖሊሶች ከህዝብ ጋር ነው ሰላማዊ ስልፍ የወጡት። የሚገርማችሁ ነገር መሳሪያም ታጥቆ ያለው እጅ ባዶም ያለው የራሱን የሚሊታሪ ልብስ ወይ ደግሞ የመንግስት ልብስ ለብሶ ቀጥታ ከህዝብ ጋር ተቃውሟቸውን እጅ በማውጣት ተቃውሟቸውን ገልጾ ነ እንጂ ግጭት አልተፈጠረም። ጉዳት የደረሰበት ሁኔታ አልነበረም። እኚሁ ነዋሪ ጉዳት እንዳልደረሰ ነግረውኛል። በነገራችን ላይ ወደ ከተማይቱ የመሰናዶ ትምህርት ቤት ደውዬ አንድ መምህር አነጋግሬ ነበር። በሰልፉ ላይ ባይገኙም፣ ከተማይቱ ውስጥ ግን ሰልፍ መካሄዱን አረጋግጠውልኛል። እርሳቸው ግን በዚያ ሰዓት እያስተማሩ እንደነበሩ ገልጸውልኛል። ይህ በእንዲህ እንዳለ በቦረና ዞን ሰሞኑን በመከላከያ ኃይሎችና በሶዳ ቀበሌና አካባቢዋ ነዋሪዎች መካከል ተፈጥሮ የነበረው ግጭትና ውጥረት መፍትሄ ሳያገኝ የመከላከያ ኃይሎቹ በሰው ላይ ድብደባ አካሂደው መንገዳቸውን ቀጥለዋል ሲሉ የአካባቢው ነዋሪዎች ተናግረዋል። ስለ ሁኔታው ለመጠየቅ ወደዚያው ማምሻውን የኦሮምኛ ዝግጅት ክፍላችን ባልደረባ ሶራ ሀለኬ ደውሎ የድሬ ወረዳ የጸጥታ ጽህፈት ቤት ኃላፊውን አቶ ኩሉልቱ ሳራን አነጋግሮ ነበር። ራ የጥታ ጽፈት ቤቱ ኃላፊ አቶ ክልቱ ሳራ የሚሉት ባለፉት ቀናት ጥይት ተኩሰው አራት ሰው የገደሉት የመከላከያ ኃይሉ አባላት በሕግ እንዲጠየቁ ስምምነት ላይ ተደርሶ እንደነበረ እና መኪናው ምን እንደጫነም መታወቅ እንዳለበት እና ሰው ጥያቄ አቅርቦ እንደነበረ በዚህም ላይ ስምምነት ላይ ለመድረስ ጥረት እየተደረገ እንደነበር እና ከዚያ በኋላ ግን የመከላከያ ሰው አባላት በአካባቢው ሰው በጣም በዝቷል፣ በዚያም ላይ ግዳጅ ላይ ነን ጊዜም አጥፍተናል በሚል ስምምነት ላይ ሳይደረስ ወይም ስምምነት ላይ የተደረሱባቸው ጉዳዮች ተፈጻሚ ሳይሆኑ ድብደባ አካሂደው መሄዳቸውን መንገዳቸውን መቀጠላቸውን ነግረውናል። የመንግስት ባለስልጣናት በስፍራው ነበሩ። በተለይ ሁለት ሚኒስትር ደኤታዎች የትምህርት ሚኒስትሩን ሚኒስትር ደኤታውን ጨምሮ በቦታው ላይ ባለስልጣናት እንደነበሩ አቶ ኩሉልቱ ሰራ አክለው ተናግረዋል። ታቲ ቃላ ከዱል ኑመቱ ናፍ አቶ ሁሉልቱ ቀጥሎም የተናገሩት ባለፈው ሳምንት ውስጥ ሐሙስ ዕለት ማለት ነው። ወታደሮቹ ተኩስ ከፍተው ባቆሰሉበት እና በገደሉበት ጊዜ ሰዎችን አራት ሰዎች በተገደሉበት ጊዜ ሽማግሌዎች ከቆሰሉትም ከሞቱትም መካከል ሽማግሌዎች፣ ወጣቶች፣ ሕጻናትና ሴቶች እንደነበሩ ገልጸው ቁጥራቸው ግን ስንት እንደሆኑ እንደማያውቁ ተናግረዋል። የተከበራችሁ አድማጮች፣ የዛሬዎቹን ሰልፎች አስመልክቶ እና ሌሎችም በኦሮሚያ ውስጥ እየተካሄዱ ያሉ ክንዋኔዎችን አስመልክቶ ተጨማሪ መረጃዎችን ለማግኘት በመንግስት ባለስልጣናት በኩልም የሚደረጉ እንቅስቃሴዎችን ለመስማት ወደ ተለያዩ የአካባቢና የክልል ባለስልጣናት ሙከራዎችን አድርገን ነበረ። የኦሮሚያ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋንም ለማግኘት ተደጋጋሚ ጥረት አድርገን ሳይሳካ ቀርቷል። ጥረታችንን እንቀጥላለን።